ከትናንት በስቲያ ቅዳሜ ዘጠኙ የተቃዋሚ ፓርቲዎች ኅብረት የአደባባይ ስብሰባና ሰላማዊ ሰልፍ ጠርተው ወከባ ድብደባና እስራት ተፈጸመብን ብለው እያማረሩ ነው ያሉት ይህንን በተመለከተ መለስካቸው አማሃ ዘገባ ይዟል መስመር ላይ ይገኛል እንደምናመሸ መለስካቸው አለህ መስመር ላይ አሎ፣ እንደምን አመሻ። ደህና እንደምንድን ነው? ምን ይመስል ነበር ሁኔታ ውስጥ ወንድ እንግዲህ ዛሬ ከሰማያዊ ፓርቲ ቢሮ ሄጄ እንዳጣራሁት ከሆነና የሰማያዊ ፓርቲ ምክትል ሊቀመንበር አቶ ስለሺ ፈይሳ እንደነገሩኝ ከሆነ ዛሬ ከትላንት በስቲያ ተይዘው የነበሩት የፓርቲ አባላት እና ሌሎችም ሰዎች ሁለት ፍርድ ቤቶች ቀርበው እንደነበረ ነግረውኛል። ትላንት እና ዛሬ የቀረቡት ሰዎች በሁለት ተከፍለው፣ አንደኛው ወገን ከአዲስ አበባ ፖሊስ ተይዘው የነበሩ አቶ ወይም ኢንጂነር ይልቃል ጌትነት ጨምሮ ሌሎች ወደ ሰባ ያህል የሚጠጉ የተለያዩ የዘጠኙ ፓርቲዎች አመራር አባላት እና ሌሎች አባላት የተገኙበት አራዳ ፍርድ ቤት ነበረ እና አራዳ ፍርድ ቤት ቀርበው ፖሊስ አስራ አራት ቀን የምርመራ ጊዜ ተጨማሪ የምርመራ ጊዜ ጠየቀባቸው። ፍርድ ቤትም ከአስራ አራት ቀን በኋላ እንዲያቀርባቸው ትዕዛዝ ሰጥቶ ተነስተዋል። ሌላው ሁለተኛው ደግሞ ከዚህ ከጨርቆስ አካባቢ በነበሩ ፖሊስ ጣቢያዎች እየነበሩ ወደ ሀያ ሰባት የሚጠጉ ዛን ቀን የተላንቅላን ስተያ የተያዙ ሰዎች ናቸው። እነዚህም አቶ ግርማ በቀለን ጨምሮ ሌሎች የዘጠኝ ተቃዋሚ ፓርቲዎች አባላት፣ ተማሪ አባላት እና ሌሎችም አባላት በሰልፉ ላይ የተገኙ ነበሩ እና እነዚህ አይነት ምስክሮች እንደነገሩ እንግዲህ የፍርድ ቤት የነበረው አክሉ ወደ ኬልቆስ ክፍለ ከተማ ሆኖ በተለምዶም ሜክሲኮ አደባባይ ተብሎ የሚታወቀው አካባቢ ያለው የአዲስ አበባ አንደኛ ደረጃ ፍርድ ቤት ነው የቀረቡት። እዚያ ደግሞ ፖሊስ ሰባት ተጨማሪ ምርመራ ጊዜ እንዲሰጠው ጠይቆ ነበረ። ይህም ፍርድ ቤቱ ሰጥቶናል። ፍርድ ቤቱ ያቀረበባቸው ክስ በእነዚህ ፍርድ ቤቱ ያቀረቡት ሰዎች ላይ ሁከትና ብጥብጥ ማንሳት ጠርጥሬያቸዋለሁ ነው የሚላቸው። እነዚህ አይነት ምስክሮች በሁለቱም ቦታዎች የነበሩት በተለይ አራዳ የነበሩት ሰዎች ከፍተኛ ድብደባ የደረሰባቸው አንዳንዶቹም በድጋፍ እንደሚሄዱ ሌሎቹም እያነከሱ እንደሚሄዱ ነበር የሚነግሩ። አቶ ስለሽም ሆነ ሌላው የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ እንደነገሩ ከሆነ ከባድ ምዘባ የደረሰባቸው አቶ ይልቃል ጌትነትን ጨምሮ ወደ አምስት ሰዎች ናቸው። እነዚህ ሰዎች ከሊክ ፍርድ ቤት ከቀረቡ በኋላ በምን አይነት ተጽፎ እንደሆነ አይታወቅም፣ ወይንም ምን አይነት ሰ እንደተሰጠ አናውቅም የሚሉት ወደ ሆስፒታል እንደተወሰዱ እነዚህ ብቱ የደረሰባቸው ሰዎች ነገር መለስካቸው። ጉዳቱ የደረሰባቸው ከመያዛቸው በፊት ነው ወይስ ከተያዙ በኋላ ነው? ከመያዛቸው በፊት ነው ማለት ዛ ጊዜ ነው ማለት። የሰማያዊ ፓርቲ ዋና ጽሕፈት ቤት የሚገኝበት አካባቢ ወደ ስድስት ሰዓት አካባቢ ነው ድብደባው የደረሰው የሚባለው እና እኔም ለነገሩ እስከ አምስት ሰዓት እስከ አራት ሰዓት ተኩል አካባቢ እዛው ነበርኩ። ምንም እንቅስቃሴ እንዳለበት በትላንትናው ዘገባ ይገልጫለሁ። ከዚያ በኋላ በሌላው አካባቢ ከሌላው አካባቢ በሚመጡ ሰዎች ወይም በሌላው አካባቢ የሚሄደው ሰልፍ እንዳንመጣ ሲታወቅ ከዲህ ኖት እና መንገድ ላይ እንደደረሱ ስንት ሰዎች ይሆናሉ በጠቅላላው የተያዙት? ከትናንትና ወዲያ በጠቅላላ የምናቶብ ከነዚህ የተለያዩ የፓርቲ ናምበር በተረፈ ሌሎች አጠቃላይ ሲገመት በተለያዩ እስር ቤቶች አሉ የሚሉት ወደ መቶ አምሳ ሰዎች እንደሆነ ነው የነገሩኝ። እንግዲህ ዛሬ ፍርድ ቤት የቀረቡት ግን ዛሬ ፍርድ ቤት የቀረቡት ግን ዘጠና ሰባቱ ብቻ ናቸው። ወደ ሰባ ሰባት የሚጠጉ ናቸው እነሱ እንዳሉኝ። ጠቅላላ ሰባዎቹ አራዳ ፍርድ ቤት ቀርበዋል። ሀያ ሰባቱ ቂርቆስ አንደኛ አንደኛ ደረጃ ፍርድ ቤት ቀርበዋል። እሺ። እሺ፣ መለስካቸው፣ ምናልባት ከመንግስት አካላት መረጃ ለማግኘት ጥረት አድርገህ ይሆን? ዛሬ ወደ ምሽት አካባቢ ስለሆነ የጀመርኩት ምንም እድል አላጋጠመኝ ያን ለማድረግ መንግስት መስሪያ ቤቶች ከተዘጉ በኋላ ነው እነዚህን ነገሮች አጠናቀርኩት በአብዛኛው። እሺ፣ መለስካቸው፣ እንግዲህ በተፈጠረው የኢንተርኔት ችግር ምክንያት ዘገባህን ለማስተላለፍ አልቻልክም በቀጥታና፣ ና እስቲ ሌሎችም ተጨማሪ መረጃዎች ካሉ ነገ እንጠብቀሃለን። ምንም እንኳን ጥፋቱ የእኛ ባይሆንም እንደሚታየው የስልኩ መስመር በጣም የተበላሸ ነው። አድማጮቻችንን ይቅርታ እንጠይቃለን ለድምፁ ጥራት አመሰግናለሁኝ። መለስካቸው ለዘገባ አመሰግናለሁ። ሰለሞን ደህናምሽ ክቡራትና ክቡራን አድማጮች። በዚህ ላይ ተቃዋሚዎቹ የከትናንት በስቲያውን የቅዳሜውን የአደባባይ ስብሰባና ሰላማዊ ሰልፍ የጠሩት የዘጠኙ ፓርቲዎች ትብብርስ ምን ይላሉ? ወከባ ድብደባና እስራት ፈጸመብን ተብሎ የተከሰሰው መንግስትስ ምን ይላል? ጥረት ስናደርግ አምሽተናል። አዲሱ አበበ ሁሉንም ወገኖች ጠይቆ ያገኘውን ይዞ ስቱዲዮ ይገኛል አዲሱ እሺ አመሰግናለሁ ሰሎሞን የቅዳሜውን የአደባባይ ስብሰባና ሰላማዊ ሰልፍ ከጠሩት ከዘጠኙ ፓርቲዎች ትብብር መካከል አንዱ ሰማያዊ ፓርቲ መሆኑ ይታወቃል የህዝብ ግንኙነት ክፍሉ ኃላፊ አቶ ዮናታን ተስፋዬ ሁኔታውን በስፋት ገልጸውልኛል። ምን ደረሰባችሁ ለሚለው ጥያቄ ሲመልሱ ወከባና ስራቱ ብሎም ድብደባው የቆየና ተደጋጋሚ ቢሆንም ታጣቂዎች ከሰኞ ጀምሮ ቢሮአቸውን በመክበብና አናስወጣም አናስገባም ማለታቸውን ነግረውኛል። ገና በሰልፉ ዋዜማ አርብ ማታም ከቢሮ በሚወጡት አባሎች ላይ ክትትል በማድረግ ሶስትና አራት ያህል አመራሮች መታሰራቸውን ነግረውኛል። ፍቅረ ማርያም አስማማው አወቀ ተዘራ ከመያት ደግሞ የሆኑ እነተስፋሁን እና ሽፈራው የሚባሉ ጓዶችም እንዲሁ ከዚህ ወጠው ከኛ ቢሮ ነበር ዝግጅት የሚደረገው። ከዚህ ስለሆነ ሰልፉ የሚጀምር የነበረ እዚህ እንደ ራሴ አካባቢ በደህንነቶች ታፍነው ተወስደው ነበር። አሁን ነው የት እንዳሉ ራሱ ማወቅ የቻል ነው። እነዚህ ሁሉ የአመራር አባላት መሆናቸውን አቶ ዮናታን ገልጠውልኛል። እስቲ ወደ ቅዳሜ ሁኔታው ይግቡልኝ። ቅዳሜ ዕለት ምን ተደረገ? ሰልፉ ከየት ተነሶ የት ደረሰ? ህዝባዊ ስብሰባ ውስጥ የት የት ተካሄደ? አቶ ዮናታን ቅዳሜ ዕለት ጠዋት በታቀደው መሰረት ወደ ሶስት አቅጣጫ ላይ የሚገባ ወደ መስቀል አደባባይ ማለት ነው። ከልደታ በለግሀር አድርጎ እንደገና፣ ከኦሎምፒያ በኩል አድርጎ፣ ሌላው ደግሞ እዚህ ከቢሮ የሚነሳው ስጢፋኖስ በኩል አድርጎ ወደ መስቀል አደባባይ የሚገቡ ቡድኖች ነበሩ። በዛ መልኩ ነበር የታቀደውና ከለግሀርና ከኦሎምፒያ በኩል የገቡት እዛ መስቀል አደባባይ ገብተው ለጥቂት ሰዓት ቢሆንም እዛ መስቀል አደባባይ ላይ ተሰብስበው መቆየት ችለው ነበረ ግን አብሮቸው ተከትሏቸው መጡ። ካድሬዎች እና ደህንነቶች እየተለቀሙ በፌዴራል ፖሊስ አጋዥነት ወደ ኤግዚቢሽን ማዕከል ሲያግዟቸው ነበር። ከመንገድም ላይ እንደዚሁ ሙስሊም እህቶችና ወንድሞች ሂጃብና እዚህ ቆቡን በማድረጋቸው እየተለቀሙ ሲገቡ ነበረ። ወደ ሰልፉ ይግቡ አይግቡ ሳይታወቅ እንዲሁ ከሳሪስ መንገድ ወደ ታች ሲወጡ የተያዙ ብዙ እህትና ወንድሞች አሉ። ከዛም ውጪ ለሰልፉ የመጣና እዛ መስቀል አደባባይ መቀመጫዎቹ ላይ ቁጭ ብሎ ሲጠብቅ የነበረውን ሰው ያባርሩ ነበር፣ ፌዴራሎች እያጸዱ ነበር አካባቢውን። በዛ ሂደት ውስጥ አንሄድም ያሉትን እንዳለ ሰብስበው እዛ ኤግዚቢሽን ማዕከል አስረዋቸው ቆይተው ነበረ። ያ እየሆነ ባለበት ሰዓት እዚህ ከቢሮ ከሰማያዊ ፓርቲ ቢሮ የሚነሳው የሰልፍ ቡድን እንቅስቃሴ ጀመረ ማለት ነው። እዚህም አካባቢ ከተለያየ ቦታ የተሰበሰቡ ሰዎች ወደ መቶ የሚጠጋ ቁጥር ያላቸው ሰዎች ከዚህ ከቢሮ ተነስተው በእንደራሴ በኩል አድርገው ወደ መስቀል አደባባይ ለመሄድ ጉዞውን እንደጀመሩ መቶ ሜትር ሳይርቁ እዛው ከቢሮ አካባቢ ማለት ነው ልክ ዋናው አስፋልት ላይ ሊገቡ ሲሉ ከኋላና ከፊት ምንም መውጫ በሌለበት ሁኔታ አዲስ ፖሊስ ልብስ የለበሱ ግን የፌዴራል ፖሊስ አባላት አጣብቀው እዛው ላይ ያለምንም ማስጠንቀቂያ ተመለሱም ሳይባል እንዲሁኑም እንደዛ ሁኑም ሳይባል በዱላ በይሄ በፖሊስ ዱላ በመያዣው በኩል በመያዣው በኩል ይሄ መግረፊያውን ሳይሆን በመያዣው በኩል ብረቱ ባለበት ጉጡ ባለበት በኩል ሁሉንም ሰው ነው የደበደቡት። የለበሱት የአዲስ አበባ ፖሊስ መለያ ነው ብለውኛል፣ ግን ፌዴራል ናቸው ይላሉ። በምናወቁ የፌዴራል ናቸው። በጣም ጥሩ ጥያቄ ነው። እኛ እንግዲህ ከዚህ በፊትም በበርካታ ውጣ ውስጥ ነበር የነበረው አስር ጊዜ እንታሰር እንፈታ ነበር። የተለያዩ ኮንፍሮንቴሽኖችም ከዚህ በፊት አድርገን እናውቃለን። ከፖሊሶች ጋር ግጭት ውስጥም ገብተን እናውቃለን። እና በዚህ ሂደት ውስጥ የየካ ክፍለ ከተማ፣ የአራዳ ክፍለ ከተማ እዚህ ጃልሜዳ አካባቢ ያሉ ፖሊሶችን በደንብ ነው የምናውቃቸው፣ የፖሊስ አባላቶችን እነሱም እኛን በብዛት ያውቁናል፣ ተለማምደናልም እንደ ይነት ግጭት ውስጥም እንደማንገባ እናውቀዋለን። እና አቶ ዮናታን ሰልፉም ሆነ ስብሰባው ገና ከጅምሩ ነው የተበተነው ነው የሚሉኝ ከጅምሩ አልሄደ ራሱ የሚባልም አይደለም። አስቀድሞ እንደተነገረው በሶስት ቲም ነበረ ወደ መስቀል አደባባይ የሚሄደው እና ከዚህ ከቢሮ ግን ተነስቶ የሚሄደው መቶ ሜትር ያህልም እንኳን አልሄደም እና ከዛም በኋላ ምንም አይነት ሰልፍ አልተካሄደም። ገና ከጅምሩ ነው ያለቀው ማለት ነው። አዎ ገና ከጅምሩ ነው። ገና ከቢሮ ወጥቶ መቶ ሜትር ያህል እንደሄደ እና የነበረውን ሁኔታ እንኳን በቪዲዮ ሲቀርጹ በምስል ሊያስቀሩ የነበሩ ልጆች ጭምር ናቸው ሞባይላቸውን እና ካሜራቸውን ተቀምተው አብረው እስር ቤት የሚገኙት። በጣም አመሰግናለሁ። ለመሆኑ መጨረሻ ላይ አቶ ዮናታን ደረሰብን የተባለው ድብደባ ምን ያህል ነው ጉዳቱ? የተደበደቡትስ እነማን ናቸው? ከደበደበው ኢንጂነር ይልቃልም ከፍተኛ ድብደባ ደርሶበታል። እጁ ላይ ተጎድቷል። አቤሌ ፍሬም የተባለ የሕዝብ ግንኙነት ቋሚ ኮሚቴ አባል እንዲሁ ማጅራቱ ላይ በዱላው ተመቶ ወዲያው ነው መሬት ላይ የወደቀው። ብርሃኑ ተክለያሬድ የሚባልም የድርጅ ጉዳይ ኃላፊያችን እሱም እንደዚሁ ወዲያው ጉዳት ደርሶበት መሬት ላይ ወደቀ። በኋላ ሁሉንም ሰብስበው ወደ ለጊዜው ባላወቅ ነው ቦታ ይዘዋቸው ሄዱ። በኋላ ላይ ስድስተኛ እንዳሉ ነበር የተረዳ ነው። ከስድስተኛ በኋላ ማታ ሲመረመሩ አመሹና ሶስት ሰዓት ላይ ወደ ጨርቆስ ፖፖላር የሚባል ና እላይ ደግሞ አዲስ አበባ ፖሊስ በሚባል ወሰዷቸው። አርብ ዕለት የታሰሩ ኮተቤ እና እዚህ ላዛሬስ በሚባል አካባቢ ነበሩ። እና በዚህ ሁኔታ ውስጥ ነበረ። ያለፈው ቅዳሜ ቅዳሜ ለታ በዘጠኙ ፓርቲዎች ትብብር በተጠራው ሰልፍ ላይ በመንግስት ደረሰ የተባለውን ድብደባና ወከባ ሌሎች የተቃዋሚ ፓርቲዎችም አውግዘዋል። ከነዚህ አንዱ አንድነት ለዲሞክራሲና ለፍትህ ፓርቲ ነው። አምባገነኑ የኢህአደግ መንግስት በሰላማዊ ታጋዮችና በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎችን ማሳደዱን አሁንም ቀጥሎበታል ሲል የሚንደረደረው የአንድነት መግለጫ ቅዳሜ ለታ የደረሰውን እርምጃም አረሜናዊና ህገወጥ ብሎታል። የአንድነት የህዝብ ግንኙነት ኃላፊ አቶ አስራት አብርሃም ሀገሪቱን ህግና የሰላማዊ ሰልፍ አዋጅ እንደሚገልጸው ማንኛውም ሰላማዊ ሰልፍ እና ስብሰባ ማድረግ የሚፈልግ ፓርቲ ወይም አካል ለአስተዳደሩ ማሳወቅ አለበት። እነዚህ ዘጠኝ ፓርቲዎች ደግሞ በስርዓቱ መሰረት አሳውቀዋል። አስተዳደሩ ለዚህ ተገቢ መልስ መስጠትና ተገቢ የህግ እና የጸጥታ ሽፋን መስጠት ሲገባው በሚዲያ ወጥቶ ወየውላችሁ ከወጣችሁ እንዲህ እናደርጋለን፣ እንቆርጣለን፣ እንደበድባለን አይነት መግለጫ በመሰጠቱ የሚያሳዝንና ምን ምን ደረሰባቸው? እስቲ የደረሰውን ነገር ንገሩኝ፣ ጉዳቱን በመስቀል አደባባይ ለመሄድ ጉዞ እንደጀመሩ በከፍተኛ የፌዴራል ፖሊሶች እንዲቀጠቀጡ ነው የተደረገው በጣም አረመኔያዊ በሆነ ሁኔታ ርጉዝም የታመመም ወጣትም ሴትም ሳይሉ እንደ ጨፈጨፏቸው ነው የተረዳ ነው። ከዚህም ባሻገር ደግሞ በመኪና ጭነው ጎስለው አብዛኞቹ በተለይ አመራር የሆኑት በጨለማ ውስጥ እንዳስቀምጧቸው ነው። እነ ኢንጂነር ይልቃል ይትነት እነ ብርሃኑ ተክሊያሬድ የመሳሰሉት የፓርቲ አማራሮች ላይ አካል ጉዳት እንደደረሰ ነው ያለን መረጃ የሚያመለክተው የት ናቸው አሁን ያሉት? ሶስተኛ የሚባለው ፖሊስ ጣቢያ አካባቢ ነው ያሉት። ያሉበትን ሁኔታ ትናንትና የአንድነት ከፍተኛ አመራሮች ሂደን ነበረ። ነገር ግን እነሱን መጠየቅ አትችሉም ብለው ነው የመለሱን። ይህም ራሱ ህገወጥ። ለምንድን ነው የማጠይቋቸው ማንም እነሱን የሚጠይቅ ሰው እንዳትቀበሉ እነሱን ማን መጠየቅ አይችልም የሚለውን ትዕዛዝ ከላይ ተሰጠ ነው ያለው። በጣም ህገወጥ። ማነው እንደዚህ ያለው? ዘቦቹ ናቸው የነበሩ ሰዎች ናቸው። ለዚህ ሁሉ ክስ መንግስት ምን ይላል? መልስ ይሰጡናል ብለን ወደ አቶ እውነቱ ብላታ ዘንድ ነበር የደወልኩት። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ አቶ እውነቱ ግን አዲስ አበባ ውስጥ አይደሉም። በብሔረሰቦች በዓል ላይ ለመገኘት ወደዚያ መሄዳቸውን ገልጠውልኝ እዚህም ብሆን ግን መረጃ ለመስጠት አልቸገርም ብለውኛል። አመስግኜ ውይይቱን እንደጀመርን መስመሩ አልቀናንም፣ ተቋረጠ። ነገ ግን እንደሚያናግሩኝ እንደገና ደውዬ ከዴስኬ ላይ ቀጠሮ ወስጃለሁ። ነገ የአቶ እውነቱን መልስ ይዤ መለሳለሁ። በሌላ በኩል መድረክም ይህን መንግስት ቅዳሜ ለታ በዘጠኙ ፓርቲዎች ትብብር ሰልፍ ላይ አደረሰ የተባለውን ድብደባና ወከባ አውግዟል። የህዝብ ግንኙነት ኃላፊው ዶክተር መረራ ጉዲና በዚህ ላይና ምርጫ በመጣ ቁጥር የሚደርስብን ወከባ በሚል ያዘጋጁትን መግለጫም ይዤ እመጣለሁ። እስከዛው ሰላም። አዲሱ አቶ እውነቱ ብላታየት ነው የሚገኙት። ብሔረሰቦች በዓል በሚከበርበት በደቡብ ኢትዮጵያ ምዕራብ ኢትዮጵያ፣ ምዕራብ ኢትዮጵያ አሶሳ ማለት ነው። ቤንሻንጉል ጉሙዝ ማለት ነው። እሺ እናመሰግናለን። ነገ ግን ሰጡኛል ልሳቸው እንጠብቃለን። እንጠብቃላችሁ።